አሁንም ከህዳሴ ግድብ ጋር የተያያዘ ዘገባ አለን። በህዳሴ ግድብ ጉዳይ በአፍሪካ ህብረት የተጀመረው ድርድር እንዲቀጥል የጸጥታው ምክር ቤት አባላት አሳሰቡ። የጸጥታው ምክር ቤት እንዲሰበሰብ የአረብ ሊግ የግብፅና የሱዳንን ጥያቄ በማንገብ የምክር ቤቱ ተለዋጭ አባል ቱኒዥያ ባቀረበችው ጥያቄ መሰረት ምክር ቤቱ ትላንት ባደረገው ስብሰባ በአፍሪካ ህብረት የሚመራውን ድርድር ደግፏል። በዚህ ስብሰባ ላይ ግብፅ፣ ሱዳንና ኢትዮጵያ ለጸጥታው ምክር ቤት ስጋትና ጥያቄዎቻቸውን ያቀረቡ ሲሆን የህዳሴ ግድብ ለግብፅ የህልውና ስጋት ነው ሲሉ ለምክር ቤቱ የገለጹት የሀገሪቱ የውጭ ጉዳይ ሚኒስትር ሳሚ ሹክሪ ግብፅ ይህን እንደማትታገስና የጸጥታው ምክር ቤትም እርምጃ እንዲወስድ ጠይቀዋል። ሱዳን ደግሞ ኢትዮጵያ ያለ ስምምነት ግድቡን እንዳትሞላ ምክር ቤቱ ያግዳት ዘንድ ጥሪ አቅርበዋል አቅርባለች። የአባይ ወይም የናይል ወንዝ የሁሉም ተፋሰስ ሀገራት የጋራ ሀብት መሆኑን የገለጹት የኢትዮጵያ ተወካይ ዶክተር ስለሺ በቀለ በበኩላቸው የሱዳንና የግብፅ ፍላጎት ከግድቡ ጋር የተያያዘ ሳይሆን ኢትዮጵያ ውሃውን እንዳትጠቀም ማድረግ እንደሆነ አብራርተው ኢትዮጵያ ብትፈልጉ እንኳን የአባይን ውሃ አለመጠቀም እንደማትችል አስገንዝበዋል። በመጨረሻም የምክር ቤቱ አባላት ጉዳዩ በአፍሪካ ሕብረት በኩል በሚካሄድ ድርድር እንዲፈታ ማሳሰባቸውን ጠቅሶ ኬኔዲ አባተ ዘገባ ድርሶናል። የተባበሩት መንግስታት የጸጥታው ምክር ቤት ሰላምና ጸጥታ በአፍሪካ በሚል ርዕስ በታላቁ የኢትዮጵያ ህዳሴ ግድብ ላይ በኢትዮጵያ ሰዓት አቆጣጠር ትናንት ሐምሌ አንድ ሌሊት ላይ ስብሰባ አድርጓል። ባለፈው ሳምንት አርብ ዕለት በትግራይ ክልል ጉዳይ የተሰበሰበው ምክር ቤቱ ትናንት ያደረገው ስብሰባ ከኢትዮጵያ ጋር በተያያዘ በአንድ ሳምንት ጊዜ ውስጥ ሁለተኛው ነው። የህዳሴ ግድብ ጉዳይ በጸጥታው ምክር ቤት እንዲታይ የአረብ ሊግ የግብጽና የሱዳንን ጥያቄ በማንገብ የምክር ቤቱ ተለዋጭ አባል ቱኒዚያ ባቀረበችው ጥያቄ መሰረት ነው። ምክር ቤቱ ስብሰባ የተቀመጠው ኢትዮጵያ የግድቡን ሁለተኛ ዙር የውሃ ሙሌት መጀመሯ ይፋ ከተደረገ ከቀናት በኋላ በተካሄደው በዚህ ስብሰባ ላይ ግብጽ፣ ሱዳንና ኢትዮጵያ ከግድቡ ጋር በተያያዘ ያላቸውን አቋም አንጸባርቀው ለጸጥታው ምክር ቤት ስጋታቸውንና ጥያቄዎቻቸውን አቅርበዋል። የህዳሴ ግድብ ለግብጽ የህልውና ስጋት እንደሆነ ለምክር ቤቱ የገለጹት የሀገሪቱ ውጭ ጉዳይ ሚኒስትር ሳሚ ሹኩሪ ግድቡ ግብጽ የምታገኘውን የውሃ መጠን በመቀነስ ሀገሪቱን ለ ችግሮች እንደሚዳርግ በማብራራት ሀገራቸው ይህን አትታገስም ብለዋል። የጸጥታው ምክር ቤትም ግድቡ ለግብጽ የህልውና ስጋት እንዳይሆን ሊያደርግ ይገባል ሲሉ ተናግረዋል። የህዳሴ ግድብ በግብፅ ላይ የተለያዩ የውሃ እጥረቶችን ያስከትላል። ንጹህ የመጥ ውሃን ይቀንሳል። በሚሊዮኖች የሚቆጠሩ አርሶ አደሮች የመስኖ ውሃ እንዳያገኙ ሊያደርግ ይችላል። በሺዎች ሄክታሮች የሚቆጠሩ የእርሻ መሬቶችን ያወድማል። በረሃማነትን ያስፋፋል። ስነ ምህዳራዊ ስርዓትን ይጎዳል። ለአየር ንብረት ለውጥ ችግሮችም ተጋላጭነትን ይጨምራል። ይህ ግብፅ ሊታገሰው የማትችለውና የማታገሰው ሁኔታ ነው። ስለዚህ ዓለም አቀፋዊ ማህበረሰብ በጸጥታው ምክር ቤት በኩል ይህንን ክስተት የመከላከልና ግድቡ ለግብጽ የህልውና ስጋት እንዳይሆን የተቻለው ሁሉ ማድረግ የግድ ያስፈልገዋል። ሶስቱ ሀገራት በስድስት ወራት ውስጥ አስገዳጅ ወይም አሳሪ ስምምነት ላይ እንዲደርሱና ኢትዮጵያ የጀመረችውን ሁለተኛውን የውሃ ሙሌት እንድታቆም የሚጠይቀውን በቱኒዚያ የቀረበውን ረቂቅ የውሳኔ ሀሳብ የጸጥታው ምክር ቤት እንዲያጸድቅም የግብጽ ውጭ ጉዳይ ሚኒስትር ጠይቀዋል። ከግብጽ ጋር ተመሳሳይ አቋም የምታራምደው ሱዳንም እንዲሁ በውጭ ጉዳይ ሚኒስትሯ ማርያም አልሳዴቅ አልማህዲ በኩል ባስተላለፈችው መልእክት ግድቡ ለሱዳንም ስጋት መሆኑን አንስታለች። በተለይ ከህዳሴ ግድቡ በታች የሚገኘው የሮሳሬስ ግድብ አደጋ እንደተደቀነበትና በሚሊዮኖች የሚቆጠሩ ሱዳናውያንም የግብርና ስራቸው እንደሚስተጓጎል የገለጹት ሚኒስትሯ ምክር ቤቱ ኢትዮጵያ ያለ ስምምነት ግድቡን እንዳትሞላ ያግዳት ዘንድ ጠይቀዋል። We dearly hope that the Council will assume its responsibilities in maintaining regional peace and security. ምክር ቤቱ ቀጠናዊ ሰላምና ጸጥታን በማረጋገጥ ረገድ በአፍሪካ ህብረት መሪነት የሚካሄደው ድርድር እንዲቀጥል በማድረግ በህብረቱ ጥላ ስር ተደራዳሪዎች ድርድራቸውን እንዲጀምሩ በማድረግ ከስምምነት ላይ እንዲደረስ ዓለም አቀፍ አደራዳሪዎችና ታዛቢዎች ድርድሩን እንዲያስኬዱ በማድረግ ኢትዮጵያ ስምምነት ሳይደረስ በሚሊዮኖች በሚቆጠሩ ሱዳናውያን ላይ ስጋት ከመደቀል ከማንኛውም የተናጠል እርምጃዎች እንድትታቀፍ በማድረግ ኃላፊነቱን ይወጣል ብለን ተስፋ እናደርጋለን። ኢትዮጵያን በመወከል ንግግር ያደረጉት የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ስለሺ በቀለ በግድብ ጉዳይ የጸጥታው ምክር ቤት ስብሰባ ሲቀመጥ ይህ የመጀመሪያው መሆኑን ጠቅሰው የህዳሴው ግድብ ጉዳይ በምክር ቤቱ መታየቱን በጽኑ አውግዘዋል። የግድቡ ሁለተኛ ሙሌት በ2015 የመርሆች ስምምነት መሰረት የሚካሄድና የግድቡ የግንባታ አካል መሆኑንም ዶክተር ስለሺ ገልጸዋል። የአባይ ወይም የናይል ወንዝ የሁሉም የተፋሰሱ ሀገራት የጋራ ሀብት መሆኑንም የገለጹት ዶክተር ስለሺ የሱዳንና የግብፅ ፍላጎት ከግድቡ ጋር የተያያዘ ሳይሆን ኢትዮጵያ وهون اندات تاكام مادرق ان عبرارتو يه بفتصوم هون يمايشل قد دايمهونو After a series of initiatives to address the concerns of our neighbors in good faith we are compelled to conclude that their objection is not as such directed at the guard but rather to stop any water use by Ethiopia. የጎረቤቶቻችን ስጋት ለመቅረፍ በጥሩ እምነት ተደጋጋሚ ጥረት ካደረግን በኋላ ተቃውሟቸው በግድቡ ላይ ያነጣጠረ ሳይሆን ኢትዮጵያ ምንም ውሃ እንዳትጠቀም ማድረግ እንደሆነ ድምዳሜ ላይ ለመድረስ ተገደናል። በእውነታው ግን እኛ ሌላ አዋጭ አማራጭ የሌለን መሆኑ ነው። እንደ ግብፅና ሱዳን ኢትዮጵያ በቂ የከርሰ ምድር ውሃ የላትም። የባህር ውሃም የለንም። ሰባ በመቶ የሚሆነው የኔ ሀገር ውሃም በናይል ተፋሰስ የሚገኝ ነው። ብንፈልግና ብንሞክር እንኳን ናይልን አለመጠቀም አንችልም። ኢትዮጵያውያን የናይል ወንዝን መጠቀም ይችላሉ ወይስ አይችሉም የሚለውን የጸጥታው ምክር ቤት መመለስ ይጠበቅበታል። በኢትዮጵያውያን ስም ይህንን ምክር ቤትና ዓለም አቀፋዊ ማህበረሰብ ኢትዮጵያውያን ከናይል መጠጣት ይችላሉ እኔ የሚለውን እንዲመልሱ ይጠይቃለሁ። ማናችንም ሌሎች ጠጡ የተጠማን መቀጠል አለብንም። በመሆኑም ምክር ቤቱ የግድቡን ጉዳይ መመልከት የለበትም ያሉት ዶክተር ስለሺ ይህ ስብሰባ የጸጥታው ምክር ቤት በግድቡ ጉዳይ የሚያደርገው የመጨረሻው ስብሰባ እንዲሆንና ጉዳዩን ወደ አፍሪካ ሕብረት እንዲመልስ ጠይቀዋል። ወትሮውን የተለያየ አቋም በማንጸባረቅ የሚታወቁትን አሜሪካና ሩሲያን ጨምሮ ሁሉም የምክር ቤቱ ቋሚና ተለዋጭ አባላትም በህዳሴ ግድብ ዙሪያ ያለው ልዩነት በአፍሪካ ሕብረት መሪነት በሚካሄደው ድርድር እንዲፈታ አሳስበዋል። በህብረቱ መሪነት የሚደረገው ድርድር በአስቸኳይ እንዲቀጥል የጠየቁት በተመድ የአሜሪካ አምባሳደር ሊንዳ ቶማስ ፊልድ ተደራዳሪ ሀገራት ሂደቱን ከሚጎዳ እርምጃ እንዲታቀቡም ጠይቀዋል። ኢጅፕት አንድ ሱዳንስ ኮንሰርንስ ኦቨር ዋተር ሴኩሪቲ አንድ ዘ ሴፍቲ አንድ ኦፕሬሽን ኦፍ ዘ ዳም ካን ቢ ሪኮንሳይልድ ዊዝ ኢትዮፒያስ ዴቨሎፕመንት ኒድስ የግብጽና የሱዳን የውሃ ደህንነትና የግድቡ አስተዳደር እና ደህንነት ስጋት ከኢትዮጵያ የልማት ፍላጎት ጋር መታረቅ ይችላሉ። ይህ የሚጀምረው ውጤታማ እና ተጨባጭ ድርድሮችን በማድረግ ነው። እነዚህ ድርድሮች በአፍሪካ ህብረት መሪነት መካሄድ እና በአስቸኳይ መጀመር አለባቸው። ይህ ሂደት በ2015 በተደራዳሪዎች የተፈረመውን የመርሆች ስምምነት መጠቀም አለበት። ይህን አለመግባባት ለመፍታት የአፍሪካ ህብረት ትክክለኛው ቦታ መሆኑን እናምናለን። ውጤታማ ስምምነት ላይ ለመድረስ አሜሪካ ፖለቲካዊና ቴክኒካዊ ድጋፍ ለማድረግ ዝግጁ ነች። ኢትዮጵያ ባትቀበልም ግብፅና ሱዳን ከአፍሪካ ህብረት በተጨማሪ የተባበሩት መንግስታት፣ አሜሪካና የአውሮፓ ህብረትም በአደራዳሪነት እንዲሳተፉ በተደጋጋሚ ጠይቀዋል። አለመግባባቶችን ለመፍታት ግብጽ የኃይል እርምጃ ልትወስድ እንደምትችልም መግለጹ ይታወሳል። ይሁን እንጂ ከአፍሪካ ህብረት ውጭ አደራዳሪዎችን ማብዛት ፋይዳ እንደሌለው የገለጹት በተመድ የሩሲያ አምባሳደር ቫሲሊ ኔቤንዚያ ኃይል ስለመጠቀም የሚሰጡ መግለጫዎች እንዲቆሙ ጠይቀዋል። we appreciate the significant involvement of the african union in resolving the dispute over the dam including the work of its committee of technical and legal experts የቴክኒክና የህግ ባለሙያዎችን ጨምሮ የአፍሪካ ህብረት በግድቡ ላይ ያለውን ልዩነት ለመፍታት የሚያደርገውን ተሳትፎ እናደንቃለን። ይህ አህጉራዊ ድርጅት የውሃውን ችግር የመፍታት አቅሙ ገና አልተሟጠጠም ብለን እናምናለን። በኮንጎ ሊቀመንበርነት የሚመራው ህብረቱ በዚህ መንገድ ጥረቱን እንዲያጠናክር እንጠይቃለን። በድርድሩ ላይ አደራዳሪዎችና ታዛቢዎችን ማብዛት ውጤት አያመጣም። ይሁንና በተደራዳሪዎቹ ፍላጎት ሊሳተፉ ይችላሉ። ችግሩን ለመፍታት ኃይልን ስለመጠቀም የሚገልጹ መግለጫዎች መቆምና መከለከል አለባቸው። ምንም እንኳን ቱኒዚያ ባቀረበችው ረቂቅ የውሳኔ ሀሳብ ላይ የተባለ ነገር ባይኖርም ሁሉም የጸጥታው ምክር ቤት አባላት በአፍሪካ ህብረት የተጀመረው ድርድር እንዲቀጥል አሳስበው ውይይቱ ተጠናቋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ይህ በእንዲህ እያለ ከተለያዩ የዩናይትድ ስቴትስ ግዛቶች የመጡ ትውልደ ኢትዮጵያውያን ትላንት የህዳሴ ግድብ በተመለከተ ስብሰባ ከተደረገበት ኒውዮርክ ከሚገኘው የተባበሩት መንግስታት ድርጅት ጽፈት ቤት ፊት ለፊት በመገኘት ትዕይንተ ህዝብ አከናውነዋል የኢትዮጵያን አቋም ለመደገፍ እንዲሁም በግብፅና በሱዳን በኩል የቀረቡ አቤቱታዎችን ለመቃወም እንደተዘጋጀ የተነገረለትን ሰልፍ ካስተባበሩት መካከል አንዱ ከሆኑት አቶ ከባዱ ሙልቀን ጋር ሀብታሙ ስይም አጭር ቆይታ አድርጓል ቀጥሎ ይቀርባል 一座中央，你我着我 ከዩናይትድ ስቴትስ መንግስት መቀመጫ ዋሽንግተን ዲሲና ከሌሎች ከተሞች የተውጣጡ ትውልደ ኢትዮጵያውያን በአውቶቡስ ተሳፍረው ከኒውዮርኩ የተባበሩት መንግስታት ድርጅት መስሪያ ቤት ፊት ለፊት የተገኙት ለዕለቱ የተቀጠረው ስብሰባ ከመጀመሩ ቀደም ብለው መሆኑን ሰምተናል። በዕለቱ የጸጥታው ምክር ቤት አባላት ኢትዮጵያ የውሃ ሙሌት ስራ የጀመረችበትን የታላቁ ሕዳሴ ግድብን ጉዳይ በተመለከተ በግብጽና ሱዳን የውጭ ጉዳይ ሚኒስትሮች የቀረቡ አቤቱታዎችና የኢትዮጵያን መልስ ሰምተዋል። ከዋሽንግተን ዲሲ እና አካባቢዋ ወደ ኒውዮርክ ያቀኑትን ትውልድ ኢትዮጵያውያን ካስተባበሩት መካከል አንዱ አቶ ከባድ ሙሉቀን ናቸው። ሰልፉን ለማካሄድ ለምን እንደተፈለገ እንዲያስረዳሉ ያስረዳሉ። ግብጽ ጠያቂነት የሁለተኛውን ዙር ሙሌት በሚመለከት ያለው ድርድር ከአፍሪካ ዩኒየን ወጥቶ ወደ ዩን ሴክሪቲ ካውንስል እንዲመጣ በጠየቀችው መሰረት ዛሬ ከሰዓት በኋላ እዚህ ኒውዮርክ በሚገኘው የዩናይትድ ኔሽንስ ሄድኳርተር የሴክሪቲ ካውንስል በዚህ ጉዳይ ተሰብስቦ ነበረ እና እኛም ኢትዮጵያኖች ውሃውን መጠቀም መብት ያላትን መብት ለማሳየት በኒውዮርክ ከተማ ስብሰባው ከመደረጉ ከሁለት ሰዓት በፊት በባስ ሄደን እዛ ቦታ ላይ ተገኝተን አንደኛ በድምፃችን አሰማን በኢትዮጵያን በራሳችን ሀብት እና በራሳችን ጥረት የተሰራ መቶ ሚሊዮን የኢትዮጵያ እንደ ሕዝብ ከድነት ለማውጣት ደረግ ፕሮጀክት መሆኑን አስፈላጊነቱን እንዲሁም ደግሞ ወደ ሱዳን እና ወደ ኢጅፕት የሚሄደውን ውሃ ምንም አፌክት የማያደርግ እንደሆነና፣ ስምምነት መድረስ ቀላል እንደሆነ እንዳውም በጋራ በራሳችን ንግግር መድረስ እንደምንችል፣ ሴኩሪቲ ካውንስል መምጣቱ ተገቢ አይደለም፣ ወደ አፍሪካዊ እንዲመለስ መልእክታችንን ለማስተላለፍ ነው። ሰልፈኛው ኢትዮጵያዊ እዛ ድምፁን በሚያሰማበት ሰዓት ኢትዮጵያን ወክለው ድርድሩ ላይ ወይም ደግሞ ንግግሩ ላይ የሚገኙት ክቡር አምባሳደር ታዬ በዩናይትድ ኔሽን የኢትዮጵያ አምባሳደር እና ኢንጂነር ስለሺ የኢትዮጵያ የዋልማት ሚኒስትር ዩናይትድ ኔሽንስ በሚገቡበት ጊዜ እንደ አጋጣሚ እዛ ላይ ስላዩን ወርደው መጥተው አናግረውን፣ አመስግነውን ሞራላችንን ገንብተው ነው የገቡት። አቶ ከባዱ ሙሉቀንን በስልክ መስመር ሳገኛቸው በዋሽንግተን ዲሲ አቆጣጠር መሸት ሸት ብለዋል። በሰልፉ ላይ የዋሉ ትውልደ ኢትዮጵያውያን ወደ ዋሽንግተን ዲሲ እየተመለሱም ነበረ። የጸጥታው ምክር ቤትን ስብሰባ በቀጥታ እየተመለከቱ የነበሩት ትውልደ ኢትዮጵያውያኑ የስብሰባውን መጠናቀቅ ተከትሎ ደስታቸውን ሲገልጹ ከበስተኋላ ይሰማሉ። በዕለቱ የተከናወነው ስብሰባ ውጤት በእነሱ ዘንድ መልካም መሆኑን ጠቋሚ ይመስላል። አቶ ከባዱም በዚህ ይስማማሉ። እንግዲህ ከሞላ ጎደል ተከታትለነዋል የተለያዩ ሀገሮች ሴክሪቲ ካውንስል ሜምበሮች ያቀረቡትን ንግግር ሰምተናል። እውነት ለመናገር ድሮውንም ዩናይትድ ኔሽንስ ሴክሪቲ ካውንስል ጉዳዩ መምጣት እንደማይገባው አፍሪካ ዩኒየን መጨረስ እንዳለበት የተጀመረው በዛ መንገድ እንዲቀጥል፣ ሀገሮቹ ግን ተቀራርበ ተነጋግረው እንዲሰሩ፣ አንዱ አንዱን እንዳይጎዳ እንዲጠነቀቅ የሚል መልዕክት ያስተላለፉት የኢትዮጵያ መልዕክት ይኸው ነው። እንግዲህ እና እኛ ኦፊሻል ካውንስ ባስተላለፈው እስካሁን በሰማነው እንግዲህ ዲቴሉን ወደፊት ደግሞ እናውቃለን። ግን በሰማናቸው ንግግሮች ግብፅ ተወካይ በስተቀር እና ከሱዳን ተወካይ ሱዳን ሱዳን ተወካይ በሆነ እስካሁን ከዛ ይሰምተን ነው አይነት ኮምፕሌንት ሲያቀርቡ ሰምቻለሁ። እንደማንኛውም እነሱ የነሱ የተጠበቀ ነው። የሌሎቹ ሀገሮች ግን መልሶቻቸው ሞሮለስ እኛ ከጠበቅነው ከፈለግነው መልስ ጋር የተቀራረበ ስለሆነ ከደስተኞች ነን። ሰሰኛውም ደስተኛ ነበር። የኢትዮጵያ ህዳሴ ግድብን በተመለከተ ትውልድ ኢትዮጵያውያን የሀገራቸውን አቋም ለመደገፍ ከሀገራቸው ጥቅም በተጻራሪ የቆሙትን ለመቃወም መሰል ሰልፍ ሲያዘጋጁ የመጀመሪያቸው አይደለም። በተለያዩ ጊዜያት ከዋይት ሀውስና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት በመገኘትም ድምጻቸውን ማሰማታቸው ይታወሳል። ደርሶ መልስ ስምንት ሰዓታትን የፈጀው የሰልፈኞቹ የዋሽንግተን ዲሲ ኒውዮርክ ጉዞ እነሱ መልካም ነው ባሉት ሁኔታ ተደምድሟል። ኢትዮጵያ፣ ግብፅና ሱዳን ለአስር ዓመታት የተሟገቱበት የድንበር ተሻጋሪው አባይ ድርድር ግን መቋጨው ቅርብ አይመስልም።